እንደምናመሻችሁ የጋቢና ቪ አድማጮች የዛሬ ሐሙስ፣ መስከረም 22 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ፕሮግራሞቻችንን እናስተዋውቃችሁ። ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎች ወላጆቻቸው በየወረዳው እንዲፈርሙ መመሪያ መውጣቱ እያነጋገር ይገኛል። ቤተሰብንም ተማሪንም አሰርንም የትምህርት ቤቱን ሕግና ደንብ ለማስጠበቅ ስናደረግ የነበረው ነገር ነው። መንግስት እኔ በጣም ጥሩ ይመስለኛል። የተለያዩ አስተያየቶችን ያካተተ ሙሉ ዘገባ ይዘናል፣ ጠብቁን። በሌላ ዘገባ ደግሞ በምዕራብ ኦሮሚያ የሚስተዋለው የጸጥታ ሁኔታ አስኪ በመሆኑ አስቸኳይ መፍትሄ ያሸዋል ሲሉ የነቀምቴ ከተማ ነዋሪዎች ተናገሩ። በሙሉ ዘገባ እንመለስበታለን። እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ የዚህንና ሌሎች ለምሽቱ ያዘጋጅናቸውን ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። አጠርላሉ። የምሽቱ ዜናዎች። በድጋሚ ተመልሼ መጥቻለሁ። የኦሮሞ ነጻነት ሸማቂዎች ምዕራብ ዞን መሪ ኩምሳ ድሪባ የኦሮሞ ፖለቲካ ፓርቲዎች መድረክ ላይ እንዲሳተፉ ጥሪ ቢቀርብላቸውም ለመሳተፍ ፍላጎት እንዳላቸው ገለጹ። ባለፈው ማክሰኞ በተካሄደው የምክክር መድረክ ላይ አለመጋበዛቸውን ጠቅሰው ለወደፊቱም የኦሮሞ ሕዝብን ጥያቄ ይፈታል በሚሉት ማንኛውም መድረክ ላይ ለመሳተፍ ፍላጎት ብቻ ሳይሆን ግዴታም አለብን ሲሉ ተናግረዋል። የናይጄሪያና የደቡብ አፍሪካ መሪዎች በመጤ ጥላቻ ላይ የተመሰረተ ግጭት እንዳይቀጥል ለማስቆም ተጨባጭ እርምጃ ለመውሰድ ቃል ገብተዋል። መሪዎቹ ይህንን ያሉት የናይጄሪያው ፕሬዚዳንት ሙሐመድ ቡሃሪ ደቡብ አፍሪካን በጎበኙበት ወቅት ነው። የናይጄሪያው ፕሬዚዳንት ዛሬ ከደቡብ አፍሪካው አቻቸው ሲሪል ራማፎሳ ጋር ስላደረጉት ስብሰባ ሲናገሩ ትህትና የተላበሰ የግል ውይይት ነበር ብለዋል። ባለፈው ወር ደቡብ አፍሪካ ውስጥ በተካሄደው ጸረ ፍልሰት ግጭት ቢያንስ አስራ ሁለት ሰዎች ተገለዋል። አብዛኞቹም የደቡብ አፍሪካ ዜጎች ናቸው ተብሏል። በግጭቱ ምክንያት ናይጄሪያ በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪካ እንዲመለሱ አድርጋለች። ሁለቱ መሪዎች በግል ተገናኝተው ከተነጋገሩ በኋላ ሁለቱ ሀገሮች ግጭቱ እንዳይቀጥል ጥረት የሚያደርጉ መሆናቸውን ቡሐሪ ጠቁመዋል። የዚምባብዌ የመንግስት ሆስፒታል የሚሰሩ ነባር ሐኪሞች መንግስት የኑሮ መሻሻልና የደሞዝ ክፍያ ጥያቄያቸውን ካላሟላ ከዛሬ አንስቶ አድማ ለመጀመር ዝተዋል ከአንድ ወር በፊት አንስተው ተመሳሳይ ጥያቄዎችን በማንሳት አድማ ላይ ከቆዩት በመቶዎች የሚቆጠሩ የስራ ባልደረቦቻቸው ጋር ይቀላቀላሉ ማለት ነው። በደቡባዊት አፍሪካዊቱ ሀገር ባለፈው የተራዘመ የኢኮኖሚ ቀውስ በሰራተኞች በሕክምና መሳሪያዎችና አቅርቦቶች እጥረት ምክንያት በሽተኞች በመንግስቱ ሆስፒታል ለመታከም አለመቻላቸውም ተገልጿል። የነባር የሆስፒታል ሐኪሞች ማህበር ባወጣው መግለጫ በሚዘገነንና አሳፋሪ በሆነው የስራ ሁኔታ ምክንያት ለመስራት አለመቻላቸውን በይፋ ከመግለጽ ሌላ አማራጭ የለንም ብለዋል። ዛሬ ፓሪስ በሚገኘው የፖሊስ ዋና ጽህፈት ቤት ውስጥ በቢላ በተፈጸመ ጥቃት አራት ፈረንሳውያን ፖሊሶች መገደላቸውን የፖሊሶች ማህበር ባለስልጣን ገልጸዋል። ባለስልጣኑ ሎይክ ትራቨርስ አጥቂውን ሰው ሌላ ፖሊስ በከፈተው ሰው ተገድሏል ብለዋል። አጥቂው የፖሊስ ዋና ጽህፈት ቤት ሰራተኛ ነበር ተብሎ ይታመናል። ነገር ግን ገና መጣራት ያለበት ነገር መሆኑን ትራቨርስ ገልጸዋል። ከንቲባ አን ሂዳልጎ በርካታ ሰዎች ተገድለዋል ብለዋል። ጥቃቱ የተፈጸመው የኖተርዳም ካቴድራል አጠገብ በሚገኝ መል ከተማ ሲሆን የጥቃቱ ምክንያት ምን እንደሆነ አልተገለጸም። የገንዘባዊ ተቋማት ማዕከል የሆነችው ሆንግ ኮንግ ካለፈው ሰኔ ወር አንስቶ ሲያም ሰዓት የቆየውን ግጭት የታከለበት ጸረ ቻይና ተቃውሞን ለማርገብ ሲባል የፊት ጭንብል ማ አድን ያካተተ የአስቸኳይ ጊዜ እርምጃ ለመውሰድ እያሰበች ነው ተብሏል። የከተማይቱ የዜና አውታሮች በገለጹት መሰረት የግዛቲቱ ዋና የስራ አስፈጻሚ ኬሪላም ከተማይቱ ከፍተኛ መማክርት ጋር ከተነጋገሩ በኋላ ስለ እገዳው ነገ ያስታውቃሉ። ብዙ ተቃዋሚዎች ማንነታቸውን ለመደበቅ ሲሉ ጭንብሉን ሲጠቀሙ ቆይተዋል። የጭንብሉ እገዳ የሰዓት እላፊና ሌሎች እርምጃዎችንም በሚያስፈቅድ አስቸኳይ ጊዜ ህግ ውስጥ ያካትታል ተብሏል። አድማጮች ለሰዓቱ ያዝ ናቸው ያሉ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ። የዕለቱ ቀዳሚ ርዕሳችን የከፍተኛ ትምህርት ተቋማትን የተመለከተ ነው። ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ወላጆቻቸው በየወረዳው እንዲፈርሙ መመሪያ መውጣቱ እያነጋገረ ይገኛል። አስተያየት ሰጪዎች በአንድ ወገን በተማሪዎች ስለንቦና ላይ ጫና ያሳድራል ሲሉ፣ በሌላ ወገን ወላጆች ደግሞ ለተማሪዎች ስኬት በቅርበት እንዲደግፍ ይረዳል ብለዋል። የሳይንስና ከፍተኛ ትምህርት ሚኒስቴር በበኩሉ የሚፈረመው ስምምነት የመማር ማስተማር ሂደቱን ሰላማዊ ከማድረግ ውጭ ተማሪዎችን ሌላ ሀገር ውስጥ የማስገባት ዓላማ የለውም ይላል። ሙክታር ጀማል ዘገባለው። አቶ አወል አብዱሸኩር በአዲስ አበባ ከተማ አንደኛ እና ሁለተኛ ደረጃ የተለያዩ ትምህርት ቤቶች በተለያዩ አመራርነት ደረጃ መስራታቸውን ይገልጻሉ። መሰል ስምምነቶችን ወላጆች መፈረም የተሻለ መማር ማስተማር ሂደቱን ያሳልጣል። ለልጆቹ ደህንነትና ዓላማ ስኬትም መሰረት ነው ይላሉ። እኔ እንደምመስለኝ የቤተሰብን ተጠያቂ ለማድረግ አይመስለኝም። ቤተሰቡ ልጆቹ ጠዋትና ማታ ተከታትሎ ምን ላይ ናችሁ፣ ችግር ውስጥ አትግቡ፣ ኮንፍሊክት ውስጥ አትግቡ፣ ትምህርታችሁን ተከታተሉ ብሎ የቤተሰብ ፎሎአፕ ከልጆቹ እንዳይለይ ነው እንጂ ዓላማው ይሄ ልጅ እስካሁን ሕፃን ልጅ ነው ትንሽ ልጅ ነው በአስራ ስምንት አመት ነው ዩኒቨርሲቲ በአሁን የሚገ እኛም ላለፉት ብዙ አመታት ቤተሰብንም ተማርንም አሰርምን የትምህርት ቤቱን ሕግና ደንብ ለማስጠበቅ ስናደርግ የነበረው ነገር ነው። መንግስት ይህ ማድረጉ እኔ በጣም ጥሩ ይመስለኛል። ሌላኛው ከዚህ ሀሳብ በተጻራሪ የሚቆሙት ደግሞ ዶክተር ሮብሰን መርጎ የአርሲ ዩኒቨርሲቲ የሥነ ትምህርት መምህር ናቸው። ዶክተር ሮብሰን ከትምህርት ዓላማ ውጪ ለመበጥበጥ ዓላማ ይዘው የሚሄዱ ተማሪዎችን እውነት የሚያስታግስና ወደ መንገድ የሚያስገባ ቢሆንም ግን በአብዛኛዎቹ ተማሪዎች ላይ የመታፈንና ስነ ልቦና ጫና ያደርሳል ይላሉ። ተማሪ ሁሉም ቤተሰብ መፈረም አለበት የሚለው አስተሳሰብ ግን ተገቢ አይመስለኝም። ምክንያቱም ይህንን ለውጥ የሚደግፉ ሰዎች አሉ፣ እነሱም ሊገደዱ ነው ማለት ነው። ይሄ ብቻ አይደለም፣ ከሰው ልጅ አኳያ ሲታይ ይሄ ግራውንድ የለውም፣ አግባብነት የለውም ማለት ነው። ምክንያቱም ሰው ኢንዲቪጁዋል ራይት አለው፣ ኮሌክቲቭ ራይት አለው። ከዛ አኳያ ሲታይ ሰውም ማስገደድ ሁሉም ተማሪ ሁሉን ቤተሰብ ልክ ወተርሳይት በሆነ ፎርሙላ ማስፈረሙ ትንሽ ወደ አምባገነንነት የሚያቀና አሰራር ስለሚሆን አግባብነት ያለው አይመስለኝም። ካር ሳይ መጫወትና ለምሳሌ ቢጫ ካርድ ቢታሳየውና ከዛ በኋላ የሚያሳየው እንቅስቃሴ እኮ በጣም በጥንቃቄ የተሞላ ነው ማለት ነው። እነዚህ ተማሪዎች በቃ ትንሽ ይመስለኛል ጫና ውስጥ ነው የሚገቡት። ይህም በተመለከተ መልስ እንዲሰጡልን በ ሳይንስና ከፍተኛ ትምህርት ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር ደለሳ ቡልቻን አናግረናቸዋል። ዶክተር ደለሳ ወላጆች እንዲፈርሙ የሚደረገው ስለ ገዛ ልጆቻቸው በቅርበት እንዲከታተሉ እና የጋራ ኃላፊነትም እንዲኖረው ተብሎ ነው ይላሉ። መሰል ኃላፊነቶች ደግሞ ለወላጆች ብቻ ሳይሆን ለሌሎች የተለያዩ አካላቶችም የሚሰጥ መሆኑን ነው ለአሜሪካ ድምፅ የተናገሩት። ካላ ግባብ አክት ከማድረግ እንዲመለስ ነው እንጂ ዋናው በትምህርቱ በስነ ልቦና ነው፣ እድገት ጫና የሚያመጣበት ነገር ቶታሊ አይደለም። በእርግጠኝነት ቢኮዝ ተማሪዎቻችን ከዚህ ደረጃ ላይ ያለፍናቸው ነባርም ስርዓት አለ። ቤተሰብን እኛ ፎርም የምናስሞላው በፊትም ነበር ዩኒቨርሲቲ ውስጥ። ይሄንን ደግሞ ከፍ አድርገን አትሊስት ሁሉም ወረዳው እያወቀ የኔ ተማሪ ነው ፋሚሊ ደግሞ እንዲከታተል ያደረግንበት ስርዓት ነው እንጂ በእርግጠኝነት ይሄ ከፖለቲክሱ ጋር ከምኑ ጋር የሚገናኝ አይደለም። ግን ዩኒቨርሲቲ ውስጥ አትሊስት ቤተሰብ ማወቅ አለበት ማገዝ አለበት ጥሩ ስራ እንዲሰራ ለሀገራችን ደግሞ የተሻለ ዜጋ ለማውጣት እነሱም ደግሞ አመራርነትና ኃላፊነትን ለመውሰድ እንዲለምዱ ነው ያደረግ ነው ባይዞ፣ ይሄ ቀጣይ ደግሞ የተሻለ ስርዓትን እያበችን እንሄዳለን በዚሁ መንገድ። ሌላኛው ዶክተር ሮብሰን የሚያነሱት ህገ መንግስታዊ መሰረት ነው። አንድ ሰው ዕድሜው ከአስራ ስምንት አመት በልጦ ሳለ ቢያለማም ቢያጠፋም ወላጅ ለምን ተጠያቂ ለመሆን እንዲፈረም ይደረጋል ነው የሚሉት። በእኛ ሀገር ሁኔታ አንድ ዜጋ አስራ ስምንት አመት ከሞላው ራሱን ይችላል የሚል ሀሳብ ነው ያለው። ራሱን ይችላል። ቤተሰብ የግድ የልጁን ኃላፊነት የመሸከም እዳ የለበትም ነው። ፍሮም ሌጋል ፖይንት ኦፍ ቪው ግን ይሄ አግባብነት የለውም። ዶክተር ደለሳ እንደገለጹት በወላጆች እየተፈረመ ወደ ከፍተኛ ትምህርት ተቋማት ተማሪዎች ይዘው እንዲሄዱ የሚደረገው ቅጽ ከህጋዊ መሰረት አንጻር ሳይሆን አስተዳደራዊ ሂደት ነው ይሉታል። ይሄ ሌጋል ሳይሆን አድሚኒስትሬቲቭሊ አንድን ሰርቪስ ለማድረግ ለማግኘት ሪኳርመንት ፕሪኮንዲሽኖች አሉ አይደለም? ሪኳየርመንት ነው የሚጠበቅባቸው ነው። ፋሚሊ አስራ ስምንት በሞላው ልጅ ላይ አይጠየቅም። ግን ይሄ አድሚኒስትሬቲቭሊ ሰርቪስ ለመስጠት ዩኒቨርሲቲዎች ተማሪ ሊያሟላ ይገባል ብሎ ያሉት ነው እንጂ እነሱ የሚጠየቁበት አይደለም። ሁለተኛ አንድ ተማሪ አንድ ነገር ቢያጠፋ በዛ ሆነ በዚህም የሚጨነቅበትም አብሮ ስቃይ እያየ ያለው ማን ነው? ፋሚሊ ነው። በዛ ሆነ በዚህ አትሊስት እጅንኑ ነገር ፎርማሊ እንዲያግዟቸው አውቆ ከመጀመሪያ እንዲከታተሉ ነው እንጂ ሬስፖንስብሊቲ ሊወስድ። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን፣ ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። ዘጋቢዎቻችን ከያሉበት ያገኙትን ወጣቶች አነጋግረው ለጋቢና ቪኦኤ ይበጃል ያሉትን የሚያጠናቅሩበት ሰዓት ላይ እንገኛለን። በዛሬው ደግሞ ወደ ምዕራብ ኦሮሚያ ነው የምናልፈው። በምዕራብ ኦሮሚያ የሚስተዋለው የጸጥታ ሁኔታ አስጊ በመሆኑ አስቸኳይ መፍትሄ ያሻዋል ሲሉ የነቀምቴ ከተማ ወጣቶች ተናገሩ። የችግሩ መንስኤ በመንግስትና ኦሮሞ ነጻነት ሸማቂዎች መካከል የሚደረገው ግጭት በመሆኑ የመፍትሄ አካል መሆን ያለባቸውም እነሱ ናቸው ብለዋል። ናኮር መልካ ተጨማሪ ዘገባ አለው። ወጣት ኦብሲ ለሜሳ የነቀምቴ ከተማ ነዋሪ መሆኑን ይናገራል። በመንግስትና የኦሮሞ ነጻነት ሸማቂዎች መካከል በሚደረገው የተኩስ ልውውጥ የምዕራብ ኦሮሚያ ነዋሪዎች በተለይ የወለጋ ዞኖች ነዋሪዎች ሕይወት ስጋት ውስጥ ወድቋል ይላል። ደረሰ ስላለውን ጉዳት እንዲህ ያስረዳል። ህብረተሰቡ ኦነግን ትደግፋላችሁ፣ ትቀልባላችሁ ተብሎ በመንግስት ወታደሮች እንግልት ይደርስበታል፣ ይታሰራል፣ ግርፋት ይደርስበታል። እስከ ሞትም የሚደርስበት ሁኔታ አለ። በሌላ በኩል ደግሞ የኦሮሞ ነጻነት ሸማቂዎችም እናንተ ናችሁ ለመንግስት ታጣቂዎች ያለንበትን ቦታ የጠቆማችሁ ብለው እንግልት ያደርሱባቸዋል። ሕብረተሰቡ ከዚህ የተነሳ በሰላም ወጥቶ በሰላም መግባት አልቻለም። ማንም ይሁን ማን ለኦሮሞ ሕዝብ እታገላለሁ እያለ ኦሮሞን መግደል፣ ኦሮሞን መጉዳት የለበትም። በአካባቢው ለሚስተዋለው ሰላም እጦት ሁለቱም ተጠያቂ ናቸው የሚለው ኦፕሲ አፋጣኝ መፍትሄም ይሻል ይላል። ሌላው ለደህንነቴ ስል ስሜን አልጠቅስም ያለው ወጣት በበኩሉ የችግሩ ምንጭ ነው ያለውን እንዲህ ያብራራል። ችግሩ የሚመነጨው አካባቢው በማዘዣ ማዕከል የሚተዳደር በመሆኑ ነው። መንግስት የሰዎችን እንቅስቃሴ በመገደቡ ሰርቶ ለመኖርም ችግር እየገጠመው ነው። ንግድ ቆመዋል። አንዳንድ ቦታ መብራት በመቋረጡ ወፍጮ ቤቶችም ስለማይሰሩ ህብረተሰቡ ለችግር እየተጋለጠ ነው። የመንግስት ወታደሮች በአካባቢው በብዛት መንቀሳቀሳቸው ችግሩን የፈጠረ ይመስለኛል። ኤልያስ የተባለው የነቀምቴ ከተማ ወጣት ግን የችግሩ ምንጭ አሁን የተነሳው ሀሳብ ነው ብሎ አያምንም። ችግሩን የፈጠረው መንግስት ብቻ አይደለም። ህብረተሰቡ በመንግስትና ሸማቂዎች አፈሙዝ መካከል ነው እየኖረ ያለው። ያ ማለት ግን የመከላከያ ሰራዊቱን ከአካባቢው ይውጣ ማለት አይደለም። የትግል ሳይሆን የስርቆት ዓላማ ያላቸው አንዳንድ ግለሰቦች የህብረተሰቡን ሰላም ያናጋሉና። ወጣቶቹ የምዕራብ ኦሮሚያን ጸጥታ ችግር ሊፈታ ይችላል በሚሉት የመፍትሄ ሀሳቦችንም አስቀምጠዋል። መንግስትም ሆነ ሸማቂዎች በምዕራብ ኦሮሚያ የሚያደርጉትን እንቅስቃሴ ማቆም አለባቸው። ጦርነት ትተው በውይይት ያለውን ችግር መፍታት አለባቸው። ደበርሱን ወራና አዋሳ ሳይቲ አማኪ ካሴ አቀጠማን ናኖ ከነገዲሴ በከሞእራሳ ታካኝይ በአካባቢው የሚንቀሳቀስ የመንግስት ወታደር ወደ ወታደር ሰፈሩ መመለስ አለበት። ያኔ እዚህ አካባቢ የሚስተዋለው የጸጥታ ችግር ይቆማል። ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው የምዕራብ ኦሮሚያን ችግር ብቻ ሳይሆን በኦሮሚያ የሚስተዋለውን ችግር ይፈታል የሚሉትን የመፍትሄ ሀሳብ አብራርተዋል አንገ ኦሮሞ ኦሮሚያን በኪመላ ነገኘን ቀምደቲ ኦሮሚያን ነጋራ ኦሮሞን ነጋራ በምራብም ሆነ ደቡብ ኦሮሚያ የሚስተዋለው የጸጥታ ችግር የዛ አካባቢ ችግር ብቻ የሚመስላቸው ሰዎች አሉ ይህ ትክክለኛ የሆነ ግንዛቤ አይደለም። በችግሩ ተጎጂ የማይሆን የኦሮሚያ ክፍል የለም። ስለዚህ ህብረተሰቡም ሆነ መንግስት የጸጥታ ችግሩን የሁሉም እንደሆነ ማመን ይገባቸዋል። መንግስትና የኦሮሞ ፖለቲካ ድርጅቶች እንዲሁም በጫካም ታጥቆ የሚንቀሳቀስ ሸማቂ ቡድን የጸጥታ ችግሩን ለመፍታት በጋራ መስራት ይኖርባቸዋል። ኦሮሚያ ሴሰጅሩ ረኩን ኦሮሞን ቀብኩን አከፍረሙ ረቶጆቹን ጥፍሩ ማደግደ እያለን ለአሜሪካ ድምፅ ናኮር መልካ ከአምቦ ዜና ኮረን እናመሰግናለን። ተከታዩ ዘገባችን ወደ ደቡብ አፍሪካ ነው የሚወስድን። በደቡብ አፍሪካ የሚኖሩ ናይጄሪያውያን ላይ ጥቃት ከደረሰ ከሳምንታት በኋላ የናይጄሪያው ፕሬዚዳንት በደቡብ አፍሪካ መንግስታዊ ጉብኝት እያደረጉ ይገኛሉ። የናይጄሪያው ፕሬዚዳንት ሞሐመድ ቡሃሪ እና የደቡብ አፍሪካ አቻቸው ሲሪል ራማፎስ ሀሙስ እለት የደቡብ አፍሪካ በ መቀመጫቸው ላይ ተገናኝተው በተጨባጭ እርምጃ ለመውሰድ ቃል ገብተዋል። የቪዮዋ አኒታ ፓውል ሪፖርት አድርሳናለች። የደንገረመው ይዛዋለች። የናይጄሪያ ፕሬዚዳንት ሐሙስ ዕለት ከደቡብ አፍሪቃው አቻቸው ጋር ባለፈው ወር ደቡብ አፍሪቃን ስላተራመሰውና ለአስራ ሁለት ሰዎች ሞት መንስኤ ለሆነው የጸረ ስደተኞች ብጥብጥ ዙሪያ ግላዊ ውይይት አድርገናል ሲሉ ተናግረዋል። በግጭቱ ምክንያት ናይጄሪያ በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪቃ እንዲመለሱ አድርጋለች። ፕሬዚዳንት ቡሃሪም ከፕሬዚዳንት ራማፎሳ ጋር ከተነጋገሩ በኋላ በቀጣይ የሚመጣን ደም መፋሰስ ለማቆም መስማማታቸውን አስታውቀዋል። እንደዚህ ያሉ ተቀባይነት የሌላቸው አጋጣሚዎች ለወደፊቱ እንዳይፈጠሩ ለማገድ አብረን ለመስራትና ተጨባጭ እርምጃዎችን ለመውሰድ ወስንናል። ራማፎሳ እንዲህ በሁለቱ አገሮች መካከል መላዎችን መዘየድ እንዳለብን ተስማምተናል። አለመረጋጋትን የሚጠቁሙ የቅድመ ማስጠንቀቂያ ዘዴዎችን እናመቻቻለን። እነዚህ ነገሮች እንዳይደጋገሙ ለማረጋገጥ በፈጠነ ሁኔታ እርስ በርስ የምንጠቋቆምበት መንገድ እንቀይሳለን። በተመሳሳይ መልኩም በተለያዩ ደረጃዎች እንተባበራለን በፖሊሲ ደረጃ እንዲሁም በደህንነት መረጃ ማጋራት በኩልም። የሲግናል ሪስክ የፖለቲካና የደህንነት አደጋ አመራር አማካሪ የሆኑት ተንታኙ ራያን ካሚንግ እንደዚህ አይነት ስብሰባዎች ወሳኝ የሆኑ ዲፕሎማሲያዊ ዘዴዎችን ያመላክታሉ ይላሉ። በዚህ ውስጥ ያለው ቁልፍ መሻሻል ደቡብ አፍሪቃና ናይጄሪያ ይህንና ሌሎች ሁለቱን ሀገራት እየፈተኑ ያሉ ተግዳሮቶችን በዲፕሎማሲያዊ መንገድ ለመፍታት ምላሽ መስጠታቸው ነው። እንደዚህ ያሉ የዲፕሎማሲያዊ ተሳትፎች አሁንም ውጤታማ ናቸው። ሁሉም ሰው በዚህ ደስተኛ ላይሆን ይችላል። በሁለቱ አገራቶችና መንግሥታት መካከል ያለው የትብብር ስሜት በሁለቱም ሀገራት መካከል ላለው የተካረረ ግንኙነትና ብሔራዊ ስሜት ወቅቱን የጠበቀ አስፈላጊ አጸፋዊ ምላሽ ነው ብዬ አስባለሁ። ከኒንግ አክለውም ከህብረት ጥንካሬ ይመጣል ይላሉ። ሁለቱ ሀገራት በአፍሪካ ትልቅ ምጣኔ ሀብት አላቸው። በአፍሪካ አገራቶች መካከልም የንግድ ትብብር በማድረግ የሀገሪቷን ጥንካሬ በማጎልበት ዓለም አቀፉን ጥገኝነት የመቀነስ መፍትሄ እየሻቱ ነው። ራማፎሳም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤ አፍሪካን ባለማካተቱ ግልጽ የሆነ ትችት አሰምተዋል። ስ የተባበሩት መንግሥታት የጸጥታ ምክር ቤት ጉባኤ መንግሥታዊ አወቃቀሩ መቀየር እንዳለበት ሁለታችንም ተስማምተናል። የተባበሩት መንግሥታት የጸጥታ ምክር ቤት ጉባኤ የጥቂት አገራት ቡድን ብቻ በመሆን ውክልና ለመስጠቱ ተቀባይነት የለውም። ስለዚህም ውክልና እንፈልጋለን። አፍሪካ እንድትወክል እንሻለን። ፍትሐዊነት የተሞላበት መደላድል እንሻለን። በተባበሩት መንግሥታት ድርጅት የጸጥታ ምክር ቤት ጉባኤ ውስጥ ፍትሐዊ ውክልና እንሻለን። በዚህ ጉዳይ ላይ ግልጽና ቁርጠኞች ነን። የቡሃሪ የሶስት ቀን ጉብኝት በሁለቱ ሀገራት መካከል የሚካሄድ ኅብረ ብሔራዊ ኮሚሽንና የንግድ ፎረም ተሳትፎን ያካትታል። በደቡብ አፍሪካ ትልቋ ከተማ ጆሐንስበርግም ነዋሪነታቸውን በጆሐንስበርግ ያደረጉ ናይጄሪያኖቹን ያገኛሉ። ቀጣዩ ዘገባችን የነገው ዓለም የተሰኘው በቴክኖሎጂ ላይ የሚያተኩር ነው። ለዛሬው የተባበሩት መንግሥታት ድርጅት ጥናት እንደሚያመለክተው በዓለም ላይ ካለው ምግብ አንድ ሶስተኛው ይጠፋል ወይም ለጥቅም ሳይውል ይበላሻል። ሁለት ስራ ፈጣሪ ድርጅቶች ግን ይህንን በተወሰነ ደረጃ የሚቀይር ፈጠራ ይዘው ብቅ ብለዋል። ምግብ ቤቶች የተረፋቸውን ምግብ ወደ ቆሻሻ ቅርጫት ከመጣል ርቀው በቅናሽ ዋጋ የሚሸጡበት አሰራርና ብልሃትን ፈጥረዋል። የአቴና ትሪን ዘገባ ነው፣ ሀብታሙ ስዩም ያቀርበዋል። ኒውዮርክ ብሩክሊን በሚገኘው ውብፅ ዳቦና ጣፋጭ መሸጫ የጣፋጭ ነገሮች አእምሮቱን የሚቆርጡ በየዕለቱ በትኩስነታቸው የሚቀርቡ የተለያዩ አማራጮች አሉ። አንዳንድ መሰል መደብሮች ያልተሸጡ ትርፍ ምግቦቻቸውን ወደ ቆሻሻ መጠያ ቅርጫት ይጨምራሉ። አሁን ላይ ግን በርካታ የስልክ ላይ መተግበሪያዎች መደብሮቹ የሚደፉትን ትተው ለደንበኞቻቸው ትርፍ ምግቦችን መሸጥ እንዲችሉ እያገዙ ነው። ዳንኤል ራትነር አምፕ አምፕ የሚባለው ወጣኔ ድርጅት ባልደረባ ናቸው። እርስዎን ደንበኛውን በአካባቢው ከሚገኙ ሱቆች ለመብል ዝግጁ የሆኑ ምግቦችን በግማሽ ዋጋ እንዲገዙ እናደርጉታለን ነው ያሉት ዳንኤል። የውብስ ዳቦና ጣፋጭ መሸጫ ኃላፊ ሌዲ ጉቴሬዝ ዮር ሎካል አፕ የተሰኘውን መተግበሪያ በመጠቀም ሲሸጡት ከዋሉት መካከል የተረፈውን ቤንጃሚን ዊልያምን ለመሰሉ ደንበኞቻቸው ይሸጣሉ። መተግበሪያውን ቀትር አካባቢ ማናቸውም በዕለቱ ለሽያጭ የቀረቡ ምግቦችን እንድመለከት አማራጭ እሰጠኛል እኔም ተሳታፊ በመሆን የሆነ ነገር መግዛት ይኖርብኝ አይኖርብኝ እንደሆነ እወስናለሁ ነው ያለው ቤንጃሚን ማንሃታን የሚገኘው ስዊት ካች ፖክ ኃላፊዎች በበኩላቸው ተመሳሳይ ይዘት ያለው ፉድ ፎር ኦል የተሰኘውን መተግበሪያ ይባክን የነበረ ምግብን በቅናሽ በመሸጥ ትርፋቸውን ለማሳደግ እንዳስቻላቸው ይናገራሉ ዴቪድ ሮድሪገዝ የፉድ ፎር ኦል አገልግሎት ኃላፊ ናቸው የምሽት ላይ ቅናሽ የሚያደርጉ ብዙ ቡና ቤቶች መኖራቸውን ማየት ጀመርን። መልካም ስንላሰብ፣ እንዲያ ከሆነ ነገሩ እያንዳንዱ ምግብ ቤትስ ተመሳሳይ ነገር ለምን አይጀምርም? አል ያላቸውን ትርፍ ምግብ በቅናሽ ዋጋ ያለ ተጠቃሚዎች ከማቅረብ ጥራት ያለው ምግብን በጥሩ ዋጋ ከማዳረስ የሚገኘውን መልካም ዕድል ነው የጨበጥ ነው ነው ያለው ዴቪድ። ፉድ ፎር ኦል ና ዮር ሎካል ከእያንዳንዱ ሽያጭ 20 በመቶውን ይወስዳሉ። ይሄ ግን የውብስ ዳቦና ጣፋጭ መሸጫ መደብር ባለቤት ለሆኑት ሌዲ ጉቴሬዝ አያሳስብም። ገንዘብን ከመወርወር ትንሽም ቢሆን ትርፍ ማግኘት ጥሩ ነገር ነው። የመተግበሪያዎቹ ፈጣሪዎች ዓለም አቀፉን የምግብ ብክነት ጉዳይ ቁንጽል ክፍሉን እየዳሰሱት መሆኑን ይናገራሉ። ካስፐር ካስቶፍ ዮር ሎካል የተሰኘው አገልግሎት ኃላፊ ናቸው። ችግሩ ግዙፍ ስለሆነ በርካታ ሚና ተጫዋቾች ያስፈልጋሉ። ደንበኛ ወይንም ተጠቃሚ ችግሩን ለመፍታት እንዲሳተፍ የሚያደርጉ እንደኛ ያሉ ድርጅቶች ትርፍ ማግኘት የሚችሉበት ዕድላለን ያሉት ቪክተር ካሬኖ ከፉድ ፎር ኦል ድርጅት። የምግብ ብክነትን ችግር እንፈታለን ማለት በእጅጉ አማላይ ንግግር ይሆናል፣ አንችልም። ቢያንስ ግን ፉድ ፎር ኦል ወይንም ምግብ ለሁሉም የሚለውን ሲሰሙ ሰዎች በእርግጥም ችግር መሆኑን የበለጠ እንዲረዱት ይሆናል ነው ያሉት። ወደ አስመራ እናቀናለን። አምስት ኤርትራውያን ወጣቶች በሞባይል ካርድ የሚሰራ የመብራት ቆጣሪ በስራ ላይ አውለዋል። ብርሃነ በረኸ ዘርዘር ያለ ዘገባ አለው። ተስፎ ሞገስ፣ ስምዖን ስባህቱ፣ ዮናስ ገብረ ማርያም፣ ተስፋ ጋብር ሽሻይ እና ቶማስ ጸጋይ የተባሉ የዛሬ ዓመት የኤሌክትሪክ ምህንድስና ተመራቂዎች በካርድ የሚታደስ ወይ የሚሞላ የመብራት ቆጣሪ መስራታቸውን ለቪኦኤ ተናግረዋል። በካርድ የሚሰራው ቆጣሪ ከዚህ በፊት በነበረው ቆጣሪ ላይ የተለያዩ እቃዎችን በመጨመር የተሰራ ሲሆን ይህ የሆነበት ምክንያት ደግሞ በድሮ ቆጣሪው መጠቀም ለሚፈልግ ተጠቃሚ እንዲጠቀምበት ታስቦ የተሰራ መሆኑን ወጣቶቹ ጨምረው ተናግረዋል። ልክ እንደ ሞባይል ካርድ በካርዱ ላይ ያለው ቁጥር ተፍቆ ከተመዘገበ በኋላ ትክክለኛነቱን በሚያረጋግጠው ሰርቨር ወይ ተቆጣጣሪ አካል ከተረጋገጠ በኋላ ጥቅም ላይ እንደሚውልም ወጣቶቹ አክለው ተናግረዋል። ቆጣሪው የኤርትራ የመብራት ኃይል ኮርፖሬሽን ለአንድ ኪሎዋት በሚያስከፍለው የሂሳብ መጠን ተለክቶ የተሰራ እንደሆነ የተናገረው ኢንጂነር ስምዖን ቆጣሪው በካርድ እንዲሰራ የተደረገበት ዋነኛ ምክንያት የመብራት ኃይል ሰራተኞችንና የተጠቃሚውን የስራ ጫናና ጊዜ ለመቀነስ እንደሆነ ተናግረዋል። እቲ ሰብ ካብትና እንዳሴራው መጽኡ ዘንብብ አንቢቡ ንዑ ቢል ኣዳልዩ ክሳብ ዝመስሉ ዝጠፍእ ዘሎ ግዜን ገንዘብን ድኻማት ናይ ሰብን ን ኣብወይ ንምግባር ማለት እዩ ትሰብ ቆጣሪ መዝጋቢው በየቤቱ እየዞረ በመመዝገብ ቢል ወይ መክፈያ ደረሰኝ አዘጋጅቶ እንደገና በየቤቱ እየዞረ ሲያሰራጭ ተጠቃሚውም ሂሳቡን ለመክፈል በመሰለፍ የሚያጠፋውን ጊዜና ጉልበት ለመቀነስ ነው። በካርድ የሚሰራውን ቆጣሪ የሰራ ነው ብለዋል። ወጣቶቹ የሰሩት የመብራት ቆጣሪ የሞባይል ሴም ካርድ የሚያስገባ ሲሆን ከኤርትራ ቴሌኮሙኒኬሽን መስመር ጋር የተያያዘ በመሆኑ የሞባይል ስልካቸውን እንደ ሰርቨር ወይም መቆጣጠሪያና መመዝገቢያ ተጠቅመው ከሚገመተው በላይ በጣም ብዙ ቁጥር ያላቸው የባለ አምስት አስር መቶና አንድ ሺህ ናቅፋ ካርዶችን እንደ ማሳያነት እንዳዘጋጁ የተናገረው ኢንጂነር ተስፎም የኤርትራ የመብራት ኃይል ኮርፖሬሽንም አንድ ተለቅ ያለ የራሱን ሰርቨር በማዘጋጀት በተመሳሳይ መንገድ ካርዶቹን በማሳተም መስራት እንደሚችል ተናግረዋል። ኢንጂነር ተስፎም አክሎም በካርድ የሚሰራው ቆጣሪ ውስጥ የሚገባ ቋሚ ሲም ካርድ ስላለ ከስርቆት እና ምስጢራውነቱ የተጠበቀ እንደሆነ ተናግረዋል። በአብዩ ሲስተም ናትና ግን ሰኪር ከሆነ ከን ምስጢራው ከሆን ኮይን ግን ዝኾነ ሰብ መፅ ክሰርቕ ኣይክእልኒ ማለት ስለምታይ ሴም ካርድ ንስታ ኮንታክተር ፊክስድ ዝኾነ ወይከዓ ምስንዓ ኣይንስስራሕ በዋናነት አሰራሩ ሚስጢራዊና ከስርቆት የተጠበቀ እንዲሆን ነው። ሲም ካርዱ ከቆጣሪው ጋር የተጣበቀ ሲሆን ሲም ካርዱን ለመስረቅ በሚሞከርበት ጊዜ ወደ ሰርቨር ወይ መቆጣጠሪያ አካል መልእክት ስለሚያስተላልፍ በቀላሉ መያዝና መቆጣጠር ይቻላል ብለዋል። ኢንጂነር ዮናስ በበኩሉ የኤርትራ የመብራት ኃይል ኮርፖሬሽን ለአንድ ኪሎዋት የሚያስከፍለውን የዋጋ ታሪፍ በምሳሌነት በማቅረብ ሕብረተሰቡ የሚገዛውን የኤሌክትሪክና የኤሌክትሮኒክስ እቃዎችን የሚወስዱትን የኃይል መጠን ግምት ውስጥ ያስገባ እንዲሆን በአብነት እንዲህ ሲል ያስረዳል እዘን ኢንካንደሰንት ንብለን ወይ ከዓ ቀይሕ መብራህቲ ዘለወን ሱሳን ኣርባ ዓዋት ኣለዋ ይፈላለያ ንመዓልቲ ሽዱሽተ ሰዓት እንዳተጠቀምና ንወርሒ ክሳብ ዕስራን ሸሞንተን ኣፋ ናይ ኣምፑል ጥራሕ ክመፀ አንድ ኢንካንዲሰንት ወይ ቀይ መብራት የሚያበራው የ40 ወይ 60 ዋት ክብ አምፖል በቀን 6 ሰዓት ስንጠቀም በወር እስከ 28 ናቅፋ ይቆጥራል። የ15 ዋት ነጭ ቆጣቢ አምፖል ስንጠቀም ደግሞ በተመሳሳይ ሰዓት ሰባት ናቅፋ ብቻ ይቆጥራል። በድሮ አይነት ቴሌቪዥኖች በቀን 16 ሰዓት ስንጠቀም ከ120 እስከ 130 ናቅፋ በወር ሲቆጠር፣ አዲሱ ፍላት ስክሪን ቴሌቪዥን ግን 84 ናቅፋ ብቻ ነው የሚቆጥረው። ስለዚህ ሕብረተሰቡ ንብረት ሲገዛ ኃይል የሚቆጥም መሆን አለበት ብሏል። የድሮው ቆጣሪ ከተጠቀምክበት በኋላ የቆጠረውን ሂሳብ ነው የሚያስከፍለው። በካርድ የሚሰራው ቆጣሪ ግን ሰው እንደየ አቅሙ ካርድ በማስገባት ያለውንና የቀረውን ሂሳብ ስለሚያሳየው ህብረተሰቡ የኤሌክትሪክ አጠቃቀሙን እንዲያስተካክል የሚረዳው እንደሆነና አጠቃቀሙም የሞባይል ካርድ አይነት በመሆኑ ቀላል መሆኑን ኢንጂነር ስምኦን ተናግሯል። በመቀጠልም ለካርድ ቆጣሪው የሚያስፈልገው ካርዶችን እዚያ ሀገር ውስጥ በመስራት መጠቀም የሚያስችል እንደሆነና ያለ ጥቅም የሚባክን የነበረውን የኤሌክትሪክ ኃይል መጠን በመቆጠብ የኤሌክትሪክ አቅርቦት በሌለባቸው ቦታዎች ለማዳረስ መንገድ የሚከፍት ስራ እንደሆነ ኢንጂነር ስምኦን አክሎ ተናግሯል። ኢንጂነር ተስፎን በበኩሉ በተለያዩ አገሮች በካርድ የሚሰሩ የመብራት ቆጣሪዎች እንዳሉ ጠቅሶ ካርዱ ሂሳብ በጨረሰ ቁጥር ወደ መብራት ኃይል በመሄድ እንደ አዲስ ሂሳብ ቻርጅ ተደርጎ ወይ ተጨምሮበት ተመልሶ የሚሰራ እንደሆነ ከተናገረ በኋላ እነሱ የሰሩት ቆጣሪ ግን እንደ ሞባይል ካርድ ተፍቆ የሚመዘገብ በመሆኑ ተጠቃሚውን ከመመላለስ የሚያድንና በፈለጉበት ጊዜና ቦታ ካርዱን ከሱቆች ገዝተው ለመጠቀም የሚያስችል እንደሆነ ተናግረዋል። ወጣቶቹ በካርድ የሚሰራውን ቆጣሪ በስራ ላይ ለመዋል ከሚመለከታቸው የኤርትራ መብራት ኃይልና የኤነርጂ ሚኒስተር ጽህፈት ቤት ጋር እየተነጋገሩ እንደሆነ በመጥቀስ ቆጣሪውን ለኅብረተሰቡ ተደራሽ ለማድረግ በአገር ውስጥና ውጭ ሀገር ያሉ ዜጎች ያቅማቸውን እንዲያበረክቱ ወጣቶቹ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አድማጮች እንግዲህ ለዛሬ በጋቢና ቪኦኤ ዝግጅት ላይ ያጠናቀርንላችሁ ዘገባ ተጠናቋል። በነገው ምሽት በሌሎች ፕሮግራሞች ተመልሰን እንመጣለን። አበሬያችሁ በመስተንግዶ የቆየው ጽዮን ግርማ ነበርኩኝ። ሞክብል ያበሮ ዝግጅቱን ሲያቀናብርልን ነበረ። ቮይቴክ ዞርኒያክ ደግሞ ስርጭቱን በምህንድስና በመምራት አብሮን ቆይቷል። ደህና ደሩ። ጸሐዬ ዮሐንስ አብሯችሁን ለጥቂት ደቂቃ ይቆያል። ከናንቺማ የውስጤን አውጥቼ ከናንቺማ እንዳልተነፍሰ ጭንቄንማ የሚገላግለኝ የናንቺማ የለኝም ሌላ ሰው ምነው ቢባኝ በአንቺ የታዘዘ ምነው ቢባኝ to have ሰላምታችን ራዲዮ ሰገል አሜሪካት